the voice of America. የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በሚያዘጋጀው በዘንድሮ ሰላሳ አምስተኛው አመታዊ በዓል ላይ ለመገኘት እንደሚፈልጉ በዩናይትድ ስቴትስ የኢትዮጵያ ኤምባሲ በጻፈው ደብዳቤ መጠየቁን መዘገባችን ይታወሳል። ፌዴሬሽኑም ለጥያቄው መልስ ለመስጠት ባለፈው ሰኞ አስቸኳይ የቦርድ ስብሰባ እንደሚጠራም በእሁዱ ዜናችን ገልጸናል። የፌዴሬሽኑ አስቸኳይ የቦርድ ስብሰባ ምን ውሳኔ ላይ ደረሰ? አዲሱ አበበ ተከታትሏል። የኢትዮጵያ ኤምባሲ ጥያቄውን በደብዳቤ ማቅረቡ እንደተሰማ ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል በበኩሉ ለአሜሪካ ድምፅም ቅጂ ያደረገውን አንድ ደብዳቤ ለፌዴሬሽኑ ይልካል። የደብዳቤውም ዋና ጭብጥ ፌዴሬሽኑ ሕገ ደንብ ካለው ይሄ ጥያቄ ከማንኛውም ወገን መጣ መስተናገድ ያለበት በሕገ ደንቡ ነው። ነገር ግን የሕገ ደንብ ክፍተት ካለ እና ወይም ስፔሻል ኮንሲደሬሽን ወይም ደግሞ ልዩ ሁኔታዎች ካሉ በዚህ ምክንያት የጠቅላይ ሚኒስትሩ መምጣት የሚታይ ከሆነ ማህበረሰቡንም እንዳይከፍለው፣ ራሱ ፌዴሬሽኑንም ችግር ውስጥ እንዳይጥለው በጠቅላይ ሚኒስትሩ ወገን ያለውም ድምፅ እንደሚሰማ ሁሉ በተቃዋሚውም በኩል ድምፅ በዛ በኢትዮጵያ ቀን መሰማት ይኖራል፣ ያ ሪፕሬዘንቴሽን ሊኖር ይገባል በሚል ነው ሀሳብ ያቀረብ ነው የሚል መሆኑን ከዓለም አቀፉ የኢትዮጵያውያን የጋራ ግብረ ኃይል አቶ ፋሲካ ጌታነህ ገልጸውለናል። ሶስት ሰዎች ዶክተር ብርሃኑ ነጋን ዶክተር መረራ ጉዲናንና አቶ አንዱዓለም አራጌን እንደ አማራጭ ማቅረባቸውንም ጠቅሰውልናል። የፌዴሬሽኑ ቦርድ ይህን የግብረ ኃይሉን ደብዳቤ ከግምት በማስገባት ከኢትዮጵያ ኤምባሲ የተላከለትንም ሁለቱንም ደብዳቤዎች ለውይይት አቅርቦ ለሰዓታት ተወያይቷል፣ ተከራክሯል። ሰኞ ለት እዚህ ደብዳቤ ዙሪያ ከሰላሳ አንዱ ሰላሳ ክለቦች የተገኙበት የአምስት ሰዓት የፈጀ ስብሰባ አካሂደን ነበር። እያንዳንዱ ክለቦች ያላቸውን አስተያየቶች ሰጥተው መቃወሙን የሚደግፍም የሚደግፍበትን የተለያዩ አስተያየቶቻቸውን ከሰጡ በኋላ ስብሰባው ያለቀው ሞሽን ቀርቦ በዛ ዙሪያ ነው። ማለት የውሳኔ ሀሳብ ቀረበ። የውሳኔ ሀሳብ ከክለቦች ነው ወይስ ከመሪዎች? ከክለቦች ከክለቦች ነው የክለቦች ነው። ከሴንት ማይክል ክለብ ነው የቀረበው፣ ከቅዱስ ሚካኤል ክለብ ነው። የዴንቨር ጣና ክለብ ደግሞ ይህን የውሳኔ ሀሳብ ደግፈው አቅርበውታል። የውሳኔ ሀሳቡ የቀረበው ምንድን ነው? በኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ከጠቅላይ ሚኒስትር በኤምባሲ በኩል የቀረበላቸውን ጥሪ ተቀበለ። እዛ ላይ እስቲ ላቁምህት አንድ ሰከንድ፣ አንድ ደቂቃ። ከጠቅላይ ሚኒስትሩ የቀረበላቸው ነው የምትሉት፣ ከኤምባሲ የቀረበ ነው የምትሉት ከጠቅላይ የተለያየ ነገር ነው ማለት ነው? አዎ እኮ እንግዲህ የጠቅላይ ሚኒስትሩ መጥቶ መናገር ከኤምባሲ ነው የመጣው። ለአድማጭም ግልጽ እንዲሆን ነው። እሺ። በየአመቱ በሚከበረው በኢትዮጵያን ቀን ላይ መጥተው ንግግር እንዲያደርጉ በሚል ነው። ለእሳቸውም መድረክ ከተሰጠ ከተፎካካሪ ካሉ ድርጅቶች መካከል ተወካይ የሚሆን ተወሳቸው ባሉበት እነሱም ንግግር እንዲያደርጉ እንዲፈቀድላቸው በሚል ቀርቧል። ለቦርዱ ይህንን በጽሁፍ ለቦርዱ ልኬ አሁን ድምጽ መስጠት ተጀምሯል። በቅዱስ ሚካኤል ክለብ የቀረበውና በዴንቨር የተደገፈውን የውሳኔ ሀሳብ ወይም ሞሽን ግልጽ ለማድረግ ጠቅላይ ሚኒስትሩም ይምጡ፣ ነገር ግን ከሌላም ወገን ደግሞ ሀሳብ እንዲሰማ ሰው ቀርቦ ንግግር ያድርግ ነው። አንድ የእነሱን ሀሳብ አጠቃላይ የሚወክል አንድ ሰው ተመርጦ ንግግር እንዲያደርግ እ አንድ ሰው የፌዴሬሽኑ ዋና ጸሐፊ አቶ ያሬድ ነጋሽ እና ውጤቱ ማለትም የድምፅ አሰጣጡ እንደምን ተጠናቀቀ? የፌዴሬሽኑ ዋና ጸሐፊ እንደገና አቶ ያሬድ ነጋሽ ትላንትና ማታ በዋሽንግተን ዲሲ ሰዓት አቆጣጠር እስከ ማታ አራት ሰዓት ድረስ ድምፅ ሲሰጥ በቆይቶ በመጨረሻ የተገኘው ድምፅ ከሰላሳ አንድ ክለቦች አስራ አንድ ክለቦች እሺ ይምጡ እና ይናገሩ፣ አስራ አራት ክለቦች አይ አሁን መምጣቱን አንደግፍም፣ አምስት ክለቦች የድምፅ ማዕቀብ ወይም ድምፅ አልሰጡበትም፣ አንድ ክለብ ደግሞ እሺ ብሎ ድምፅ ቢሰጥም ከተሰጠው ሰዓት በኋላ ስለሆነ የመረጠው ተቀባይነት አላገኘም እና አስራ አራት ክለቦች ድጋፍ ስላልሰጡት በዚህ ሰዓት ተቀባይነትን አላገኘም። የፌዴሬሽኑ ህገ ደንብ የሚለው ብዙ ጊዜ ይነሳል። እንግዶችን ወይም ተናጋሪዎችን በመመደብ ወይም በመጋበዝ አኳያ የፌዴሬሽኑ ህገ ደንብ ለመሆኑ በትክክል ምን ይላል? እንደገና ዋና ጸሐፊው አቶ ያሬድ ነጋሽ፣ የፖለቲካ ውስጥ ሰዎች ይጠሩ አይጠሩ፣ ደጋፊዎች ወይም የመንግስት አካላት ይጠሩ አይጠሩ የሚል ድርጅቱ መተዳደሪያ ደንብ የሚናገረውን ግልጽ አድርጎ የሚያስቀምጠው ድርጅቱ በ ፖለቲካ አህም ውስጥ ገብቶ መንቀሳቀስ እንደማይችል፣ ያ ማለት ደግሞ ለምሳሌ መንግስትን ደግፎ የመንግስትን መልእክት በማስተላለፍ ወይም ደግሞ ተፎካካሪ ፓርቲዎችን ደግፎ የነሱን መልእክት በማስተላለፍ ከሁሉም አንጻር ነጻ የሆነ ራሱን የቻለ ድርጅት እንዲሆን ነው የሚለው እንጂ አንድ ሰው መጥቶ መናገር ቢፈልግ መድረኩን ይሰጣል አይሰጥም የሚል እንደዛ አይነት ነገሮች ሁሉም በተድባ አሁንም፣ በማህበራዊ ገጽ ላይ በሚታዩ አንዳንድ ሰዎችም በኢሜይልም፣ በጽሁፍም፣ በመደወልም የሚናገሩት እንደዚህ ያለ ነገር አለ እና ህጋችሁ የማይፈቅደውን ነገር ለምን ታደርጋላችሁ እያሉ የሚጠይቁ you okay. በህጉ መሰረት ይህ ፌዴሬሽን ማንኛውንም ሰው በዘር፣ በሃይማኖት፣ በፖለቲካ፣ በጎሳ ገለል እንዳያደርግ የሚል ተቀመጣለ። ከአሜሪካ መግ የሚጠይቀውም ያንነው ነው። በዛ መስፈርት መሰረት እኛ ዋና ዓላማችን ኢትዮጵያኖችን ማሰባሰብ ነው። አንድ ሰው የፖለቲካ አቋሙ፣ ዘሩ፣ ሃይማኖቱ ምን እንደሆነ እኛን አይመለከተንም። ኢትዮጵያዊነቱን እና በኢትዮጵያዊነቱ ማሰባሰብ ብቻ ነው ዓላማችን። የፖለቲካ መሪ አይጋበዝ ይጋበዝ የሚል ግን የለም ነው የምትለኝ? የለም ግን እኮ ወይዘሪት ብርቱካን የዛሬ ስንት ዓመት ስትጋበዝ ችግር ፈጥሮ ፌዴሬሽኑን ለሁለት እንደከፈለው ታስታውሳለህ። ሁላችን እናውቃለን። በዛም ጊዜ የነበረው አጨቃጫቂ ነገር ምንድን ነው ፌዴሬሽኑ ራሱ ነው ግብዣ ልኮ ወይዘሪት ብርቱካንን እንድትመጣ ብሎ የጋበዘ ፌዴሬሽኑ ስለጋበዛት ለምን እንደዛ ይጋብዛል በሚል ያው ጭቅጭቅ ተነስቶ ነበረ አሁን ደግሞ ለየት የሚያደርገው ፌዴሬሽኑ ጠቅላይ ሚኒስትሩ ውድድራችን ላይ ይምጡ ይጋበዙ ብሎ ታይሆን የጠየቀው ከኤምባሲ በኩል ጠቅላይ ሚኒስትሩ ይምጡ ተብሎ ስለተጠየቀ በዛ በኩል መልስ ለመስጠት ነው ሁለቱን ለየት የሚያደርጋቸው ነገር ያ ነው በኔ አስተያየት አድማጮች የነገሩ መነሻ ማለትም ጥያቄው የቀረበው በኢትዮጵያ ኤምባሲ በኩል ነበርና የፌዴሬሽኑን መልስ እንደምን ተመለከተው? በማለት ወደ ኤምባሲው ደውዬ የህዝብ ግንኙነት ሹሙን አቶ ተስፋዬ ወልዴን አግኝቻለሁ። እኛ እስካሁን አልደረሰንም፣ ኢሜይልም ቼክ አድርገናል። ያው መጀመሪያም በኢሜይል ነበር የላክንላቸው፣ ግን እንደ ማንኛውም ሰው በማህበራዊ ሚዲያ አይተነዋል። ውሳኔውን ምን ትላላቸው ወይ? እንግዲህ እኛ እንግዲህ ጥያቄ ይቀርባል። ለጥያቄው መልስ የሚሰጠው አካል ደግሞ ይመለከተዋል። ከዚያም ቀደም ብሎ እነሱ ለመወሰን ረዥም ጊዜ እንደፈጀባቸው ሰዎቻቸውም ለመርዳት ችለናል። እንዲሁም ፖልም አድርገው ነበር ማለት አስተያየት እንዲሰጥ ለህብረተሰቡም ሰጥተው ነበር። ዶክተር አብይ ወደዚህ መጥቶ በተለይ በእነሱ በዓል ላይ ንግግር እንዲያደርግ ይፈልጋል ወይም አይፈልግም የሚለው ወደ ስልሳ አምስት ፐርሰንት ይመስለኛል ወደ አስራ ሶስት ሺህ ሰው ነው በእርግጠኛ ሆኜ እኔ ባለኝ የፌስቡክ እንትን ላይ ስራ ሶስት ሺህ አካባቢ የሆነ ሰው ነው ድምጽ የሰጠው። ግን ስልሳ አምስት ፐርሰንቱ ከዚያ በዚያ ተገኝቶ ንግግር እንዲያደርግ እንደሚፈልጉ አረጋግጠናል። ይሄ ትልቅ ነገር ነው። ግን ይ ማህበሩ ዶክተር አብይን በቦታው ተገኝተው እንዲናገሩ መፍቀዱና ማስተናገድ ቢችሉ ጥሩ ነበር። ፌስቡክ ከጠየቋቸው ሰዎች የተለየ ውሳኔ ይመስለናል። እኔም ያነበብኩት እንደዚያ ነው እና የሰጡት ምክንያት ምንም ይሁን ምንም ሚስዮናችን ይሄን ውሳኔያቸውን ያከብራል። በጠየቅነው መሰረት የራሳቸውን ግምገማ አድርገው ተከራክረው የወሰኑትን ውሳኔ ሚስዮናችን ትልቅ ክብር ለዚህ ለውሳኔያቸው ያለ መሆኑን እንገልጻለን። ግን ቢሆን እና ዶክተር አብይ በቦታው ተገኝተው መግለጫ ቢያደርጉ ኖሮ ደስ ይላል ነበር። ነገር ግን ያው የነሱ ውሳኔ ስለሆነ ውሳኔውንም የማክበርም ግዴታ አለብን። ያው እናከብራለን።